የአሜሪካ ኮንግረስ በኢትዮጵያ የተፈጸሙ ግድያዎች እንዲጣሩ የታሰሩ እንዲፈቱ የአስቸኳይ ጊዜ አዋጁ እንዲነሳና አፋኝ የተባሉ ሕግጋት እንዲሻሩ የሚጠይቀውን ኤችአር 128 የተባለውን ረቂቅ ውሳኔ ማጽደቁን የኢትዮጵያ መንግስት አጣጥሏል። ዶቼ ቬለ ያነጋገራቸው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም በመንግስትም ሆነ በገዢው ፓርቲ በኩል የተለያዩ ጉዳዮች እየተሰሩ ባሉበት በአሁኑ ወቅት ኤችአር 128 መጽደቁ ወቅቱን ያልጠበቀና ያልተገባ ነው ብለዋል። ማለት የሚቻለው የአሜሪካ ኮንግረስ ኤችአር መቶ ሀያ ስምንት ለማጥበቅ ያሳለፈው ውሳኔ ወቅቱን ያልጠበቀና ያልተገባ ነው ብለን እናምናለን። ወቅቱን ያልጠበቀና ያልተገባ ነው የምንልበት ምክንያት ምንድን ነው? በዩ ፓርቲውም በመንግስትን በኩል የተለያዩ አውንታዊ እርምጃዎች እየተወሰዱ ነው ጥቁር የፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በባለ ሲመታቸው ላይ ባደረጉት ንግግር እንደገለጹት መጠነ ሰፊ የሪፎርም እርምጃዎችን ለማካሄድ የህዝቡን ጥያቄ ለመመለስ ቃል በተገባበት በዚህ ወቅት የውሳኔ ማለፉ ጠቃሚ አይደለም፣ ወቅታዊ አይደለም፣ የኢትዮጵያን ህዝቦች ሉዓላዊነት ያከበረ አይደለም ብለን እናምናለን። የኤች አር መቶ ሀያ ስምንት የውሳኔ ሀሳብ ከመግለጫነት ባለፈ ህጋዊ ትርጉምና አንዳችም ተጽዕኖ እንደሌለው ተናግረዋል። ይህ የመወጣው መግለጫ ከመግለጫነት ባለ ህጋዊ ትርጉምና አንዳች ተጽዕኖ የለውም። በኮንግረስ በኩል እናንተን በተመለከተ እንደዚህ አይነት አስተሳሰብ አለን፣ አመለካከት አለን የሚል ትርጉም የሚሰጥ ነው። በቀላል አነጋገር እንደዚህ ሊደረግ ብሎ ሀሳብ የማቅረብ ጉዳይ ነው። ስለዚህ ብዙም ለውጥ አያመጣም። የኮንግረሱ አባላት ይህንን ውሳኔ ያሳለፉት ያላቸውን ሀሳባቸውን በነፃነት የመግለጽ መብት ተጠቅመው ነው። በኮንግረስ የሚወጡ እንደዚህ አይነት የውሳኔ ሀሳቦች ኮንግረሱ ከየትኛውም አገር ወይም አካል ጋር ያለውን ቀረቤታ ወይም ርቀት፣ ጥላቻ ወይም ወዳጅነት አያሳይም። የአውሮፓ ህብረት አምና አውሮፓ ህብረትን በተመለከተ ኮንግረሱ ያሳለፈው ውሳኔ እንደነበረ እስታውሳለን። ይህ ማለት ግን በአውሮፓ ህብረትና አሜሪካ መካከል ጥላቻና ሌላ የከረረ ቅራኔ አለ ማለት አይደለም። በኮንግረስ በኩል አንድን ግለሰብ ለመሸለም ሳይቀር ውሳኔ ሀሳብ ይቀርባል። በአሜሪካ ሌሎች የመንግስት አካላት ዘንድ በዋይት ሀውስ፣ የውጭ ጉዳይ ሚኒስቴር እና ሌሎችም የመንግስት መዋቅሮች የሚታወቅ ውሳኔም አይደለም። በሁለቱ ሀገሮች ግንኙነት መካከል ምንም ተጽ አያመጣም። አቶ መለስ አለም በመቀጠል መንግስት ኢትዮጵያ ውስጥ ከሰብአዊ መብት አያያዝ ጋር ምንም እንከን የለም የሚል አቋም የለውም ሲሉም ተናግረዋል። የኮንግረስ አባላቶቹ በራሳቸው የምርጫ ክልል አካባቢ ያሉ መራጮቻቸውን ማስደሰት ፍላጎት ለመጠበቅ ሲሉ ያወጡት የውሳኔ ሀሳብ አድርገን ነው የሚወስደው ኢትዮጵያ ውስጥ ከሰብአዊ መብት አያያዝ ጋር ምንም እንከን የለም የሚል አቋም ያለው መንግስት አለን ብዙ ችግሮች አሉ። በእነዚህ ችግሮች ምክንያት ነው አሁን ያለንበት ተጨባጭ ሁኔታ ላይ ነው ያለ ነው። ከመልካም አስተዳደር አንጻር ምንም ችግር የለብንም ብለን አንድ ቀንም ችግሮች አሉ ኢትዮጵያ ውስጥ። ለእነዚህ ችግሮች መፍትሄ የሚሰጡት ግን ራሳቸው የዚህ ፕሮግራም አድማጮች ናቸው እኛ፣ እንጂ ሰዎች የተመጠነና የተቆነጠረ የሚሰጠን የመፍትሄ ሀሳብ የለም። እኛ ለሌሎቹ መስጠት እንደማንችለው ማለት ነው። ስለዚህ ይሄ የኮንግረስ የውሳኔ ሀሳብ ምንም ትርጉም የለውም። ይሁን እንጂ ወቅታዊ አይደለም እና ጊዜውን ያልጠበቀ ነው ብለን እናስባለን።